የዩጋንዳው ፕሬዝደንታዊ የምርጫ ዘመቻ ዛሬ በይፋ አብቅቷል። የምረጡኝ ዘመቻው ማብቃት የተገለጸው ሁሉም ዋና የሚባሉት እጩ ተወዳዳሪዎች ዘመቻቸውን ካካሄዱ በኋላ ነው። አብዛኞቹ ድምፅ ሰጪዎች ግን ፖሊስ በትናንትናው ዕለት የተቃዋሚ ፓርቲውን መሪ ኪዛ ቤሲጄን ለአጭር ጊዜ ይዞ በማሰሩ እንደተቆጡ ነው። ሊዛቤት ፖላ ለአሜሪካ ድምፅ ከካምፓላ ዘግባለች። ሶሎሞን ክፍል ያቀርበዋል። ትላንት ሰኞ ለፕሬዝደንትነት ምርጫው በእጩነት የቀረቡት የተቃዋሚው ፓርቲ መሪ ኪዛ ቤሲጄ ለአጭር ጊዜም ቢሆን በፖሊስ ተይዘው ከታሰሩ በኋላ ሀገሪቱ ውስጥ የውጥረትና ያለመተማመን ስሜት አይሎ ታይቷል። ወዲያውኑም በተቃዋሚው ፓርቲ መሪ መታሰር ምክንያት በማኬሬሬ ዩኒቨርሲቲና ዋና ከተማዋ ካምፓላ ውስጥ ግዙፍ ሕዝባዊ ተቃውሞ ተቀስቅሷል። ፖሊስ የተቃዋሚ ሰልፉን በአስለቃሽ ጋዝና ጥይት በመተኮስ መበተን ቢችልም በርካታ ሰዎች ቆስለዋል፣ አንድ ሰው ተገድሏል ተብሏል። ሁኔታውን ለፕሬዝደንትነት የሚወዳደሩትን አማማ እምባባዚን ጨምሮ አብዛኞቹ የተቃዋሚ ፓርቲዎች አውግዘውታል እምባባዚ የትላንቱ ሁከት በቀላሉ ሊወገድ የሚችል ነበር ሲሉ ለጋዜጠኞች ተናግረዋል። ፈጽሞ አላስፈላጊ እርምጃ ነው በፖሊስ የተወሰደው። ምን ይሁን ብለህ ነው አንድ ለፕሬዚዳንትነት በእጩነት የቀረበ ተወዳዳሪ ይዘህ በማሰር የትላንቱን አይነት ብጥብጥ የምትፈጥረው? ቢሲጄ ወደ መጨረሻው ህዝባዊ ስብሰባ ስፍራ ነበር የሚሄዱት። መንገድ ላይ ተይዘው ሲታሰሩ ሌላ ያደረጉት ነገር አልነበረም። ይህን አይነቱ የፖሊስ ተግባር ፈጽሞ ተቀባይነት የለውም። ስለዚህ አወግዘዋለሁ። ከዚህ በኋላም ፖሊስና መንግስት ከመሰል ተግባር ይታቀባሉ ብዬ ነው ተስፋም አድርገው ኪዛ ቤሲጄ በዛሬው የመጨረሻው ቀን የምረጡኝ ዘመቻቸውን እንዲያካሂዱ የተፈቀደላቸው ቢሆንም ፕሬዝደንቱ ዮዌሪ ሙሴቬኒ የበኩላቸውን ዘመቻ ከሚያካሂዱበት ከከተማይቱ አውሮፕላን ማረፊያ ራቅ ብለው እንዲገኙ ፖሊስ የሚጓዙበትን ጎዳና ለይቶላቸዋል። በብዙ ሺዎች ደጋፊዎቻቸው የታጀቡት የተቃዋሚ ፓርቲው መሪ ኪዛ ቤሲጄ በከተማዋ ዋና ዋና መንገዶች ያለፉት በሰላም ነው። እርግጥ አሁንም በትላንቱ ሁኔታ የተቆጡ በርካቶች ቢታዩም ግጭት አልተፈጠረም። አንደኛው የቤሲጄ <laughs> ደጋፊ እንዲህ ነበር ያለው። everybody is annoyed we are very pissed for this and we must fight come 2016 february 18 ሁሉም በትላንቱ ሁኔታ በግኗል። ሁላችንም ተናደናል። ድርጊቱም መዋጋት አለብን። ሐሙስ ድምጽ የምንሰጥበት ዕለት ይምጣ። እመርጣለሁ። ውጤቱ በይፋ እስከተነገረበት ጊዜም ድረስ ነቅቼ እጠብቃለሁ፣ ድምጼን ለማስከበር በዚህ ምርጫ ማሸነፍ አለብን። በጣም እርግጠኛ ነኝ እንደምናሸንፍ። በመንግስቱና በፖሊስ እየተወሰዱ ያሉት እርምጃዎች እኛን ይበልጥ ተወዳጅ አድርጎናል በህዝቡ ዘንድ። ፕሬዚደንቱ የእንደገና ምረጡኝ ዘመቻቸውን በሚያካሂዱበት በኮሎሎ አውሮፕላን ማረፊያ ደጋፊዎቻቸው ከሀገሪቱ የተለያዩ ክፍሎች የመጡት በአውቶቡሶች ነው። ዋናው የትርኢቱ መድረክ ላይ የተገኙት የኪነት ባለሙያዎች ሲሆኑ ሙሴቬኒ ባካሄዱት ዘመቻ መደሰታቸውን ገልጸዋል። በርካታ መራጮች ባለፉት ጥቂት ዓመታት እድገት ማየታቸውንና ሙሴቬኒም ዘመቻቸውን ያካሄዱት በትክክል እንደሆነ ይናገራሉ። በመጨረሻም የድምፅ አሰጣጡ ሂደት ያለ ችግር ይፈጸማል የሚል ተስፋ እንዳላቸው ያስረዳሉ። ፍራንክ ነኝ ያለ አንድ የፕሬዝዳንቱ ደጋፊ ሙሴቬኒን እንደ ወላጅ አባቱ እንደሚመለከታቸው ይናገራል። አሁን ፕሬዝዳንቱን ልንቀበል ነው። እኔ በእርግጥ የምደግፈው እርሳቸውን ነው። የተወለድኩት በ ሺህ ዘጠኝ መቶ ዘጠና ዓመተ ምህረት ሲሆን ከዚያን ጊዜ አንስተው እያየሁ ያደኩት እርሳቸውንና ያለውን ሁኔታ ነው። ስለዚህ በአብዛኛው እንደ ወላጅ አባት ናቸው። ለዚህም ነው የምደግፋቸው በአብዛኛው አሁን አባት ስለሚመስሉ። በሐሙሱ የዩጋንዳ ፕሬዝደንታዊ ምርጫ አገሪቱን እንደ አውሮፓን ዘመን አቆጣጠር ከ1986 ዓ ም ጀምሮ ለሰላሳ ዓመታት የመሩት የዌሪ ሙሴቬኔ እንደ ገና ሊያሸንፉ እንደሚችሉ ይገመታል። ቤሲጄ ሙሴቬኔን አሸንፈው ፕሬዝደንት ለመሆን ሲሞክሩ ይህኛው ለአራተኛ ጊዜ ሲሆን ለምባባዚ ደግሞ የመጀመሪያው ነው።